ሦስት የተበላሹ የድምፅ መስጫ ወረቀቶችና አራት የድምፅ ታቅቦች አሉ ጓድ ንኮሳዛና ድላሚኒ ዙማ 20261 ድምጾች ጓድ ራማፎሳ ደግሞ 2446 ድምጾች አግኝተዋል በዚህም መሠረት ጓድ ሲሪል ራማፎሳን የአፍሪካ ብሔራዊ ኮንግረስ አዲስ ፕሬዚደንት አድርገን አጽድቀናል Comrade Cyril Ramaphosa as the new president of the African National Congress. የደቡብ አፍሪካው ገዢ ፓርቲ የአፍሪካ ብሔራዊ ኮንግረስ ወይንም ኤኤንሲ አባላትና ደጋፊዎች እንዲህ እየጨፈሩ አዲስ መሪ ተመረጠ። የደቡብ አፍሪካው ምክትል ፕሬዚዳንት ሲሪል ራማፎሳ ያሸነፉት የአለቃቸው፣ የፕሬዚዳንት ጃኮብ ዙማ የቀድሞ ባለቤት ንኮሳዛና ድላሚኒ ዙማን ነው። የ65 ዓመቱ ጎልማሳ የሰራተኞች ማህበር መሪና ከናጠጡ የደቡብ አፍሪቃ ባለሀብቶች መካከል አንዱ ናቸው። የአፍሪቃ ብሔራዊ ኮንግረስ መሪ በመሆናቸው በሙስና ቅሌት የሚታሙትንና መንግስታቸው የአገሪቱን የኢኮኖሚ እድገት አቀዝቅዟል እየተባሉ የሚተቹትን ፕሬዝዳንት ጃኮብ ዙማን ይተካሉ። በቀረቡባቸው ለቁጥር የሚታክቱ የሙስና ክሶች ምናልባት ፍርድ ቤት ሊቀርቡ ይችላሉ የሚባልላቸው ዙማ የፓርቲ መሪነታቸውን ቢያስረክቡም እስከ መጪው ምርጫ ግን በስልጣን ይቆያሉ። ላለፉት ሶስት ዓመታት የዙማ ምክትል ሆነው ያገለገሉት ራማፎሳ ታዲያ ዙማን መሞገት ተስኗቸዋል እየተባሉ የሚወቀሱ ፖለቲከኛ ናቸው። ላለፉት 23 ዓመታት ደቡብ አፍሪቃን የመራው ፓርቲ በህዝባዊ ድጋፍ እጦት ምክንያት ከሁለት ዓመታት በኋላ በሚደረገው ምርጫ ሁነኛ ፈተና ይጠብቀዋል። ደቡብ አፍሪካዊው የፖለቲካ ተንታኝ ምቅጻ ቢሲ ንዳላሜና እንደሚሉት ራማፎሳ ሊመሩት በትረስልጣኑ የተቀበሉት ፓርቲም ቢሆን በቀድሞ ግርማ ሞገሱ አይገኝም። የአፍሪቃ ብሔራዊ ኮንግረስ ካለፈው ታሪኩ ፋታ ያሻዋል። ባለፉት 10 ዓመታት 15 በመቶ ድጋፋቸውን አጥተዋል። በጎርጎረሳዊ 2004 ዓ.ም 69 በመቶ የነበረ ሲሆን ባለፈው ዓመት ግን ወደ 54 በመቶ ዝቅ ብሏል። ይህ ደግሞ የአፍሪካ ብሔራዊ ኮንግረስ ፖለቲካ እየሰራ ለመሆኑን ይጠቁማል። የቀድሞ ባለቤታቸው ድጋፍ የነበራቸው ድላሚኒ ዙማ ቢመረጡ በአገሪቱ የሰፈነውን የዘር ጥላቻ ሊታገሉ ቃል ገብተው ምረጡኝ ሲሉ ሰንብተዋል። ሙስናን መታገልና በአንድ ወቅት ከፈጣኖቹ ጎራ ተመድቦ የነበረውን የደቡብ አፍሪቃን ኢኮኖሚ ማነቃቃት ደግሞ የሲሪል ራማፎሳ ቃል ኪዳኖች ናቸው። በአፍሪቃ ብሔራዊ ኮንግረስ 54ተኛ ጉባኤ የታደሙት ከ4700 በላይ የፓርቲው ልዑካንም ቢሆኑ ስለ ፓርቲያቸው ያላቸው ተስፋ ተቃራኒ ነው። ሲሪል ራማፎሳ በማሸነፋቸው ደስታ ተሰምቶኛል። አገሪቱን ወደሚቀጥለው ደረጃ ከፍ ያደርጓታል ብዬ አስባለሁ። ምክንያቱም ለውጥ ይኖራል በደቡብ አፍሪቃ ለውጥ እናያለን። ማን አሸነፈ ማን ተሸነፈ የሚለው ጉዳይ ለውጥ አያመጣም። ዙማ በስልጣን እስከቆዩ ድረስ ሁሉም ነገር ያው ነው። አብዛኞቹ በሙስና የተጨማለቁ በመሆናቸው የሚቀየር ነገር አይኖርም። አዲሱ መሪ በርከት ያሉ ፈተናዎች ከፊታቸው ተደቅነዋል። ከነዚህ መካከል አንዱ ጃኮብ ዙማ ለቀረቡባቸው የሙስና ክሶች ፍርድ ቤት የመቆማቸው ነገር ይሆናል። ይህን ደግሞ የፖለቲካ ፓርቲዎች፣ የአፍሪቃ ብሔራዊ ኮንግረስ የቀድሞ ታጋዮች፣ የሲቪክ ማህበረሰቡን ጨምሮ መላ ደቡብ አፍሪቃውያን በአይነ ቁራኛ ይከታተሉታል።